صفاء okay, طويل ቀደም ባሉት ሁለት ክፍለ ዝግጅቶቻችን ከዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማኅበረሰብ ማኅበር ፕሬዚደንት ጋር የኦዲት ሪፖርት ፣ ማኅበረሰባዊ ጥንካሬና ድክመቶች፣ አንኳር ማኅበረሰባዊ ተግዳሮቶችና አማራጭ መፍትሔዎች፣ የሁለትዮሽ ማኅበረሰባዊ ግንኙነቶች፣ የአባላት ምዝገባና ሚና፣ ማኅበራዊ ትልሞችን አንስተን ተወያይተናል። ወደ መቋጫችን የተሸጋገርነው እንዲህ ነው የበጎ ፈቃደኝነትን ጉዳይ አንስተዋል። እንደዚሁም ተርማቸው ሲያበቃ ለመሰናበት ሳቢያ አለ። ከዚህ አኳያ አንድ በቅድሚያ ወደዚህ ማህበረሰብ ማህበር እንደ ፕሬዚደንት ወይም በአባልነት ወይም እንደዚሁ በአመራር ላይ የበጎ ፈቃድ አገልግሎት ለመስጠት ምን አነሳሳዎት ወደዚህ ለመግባት? ሁለት ከዘለቁ በኋላ አሁን በፕሬዚደንትነት ላይ ይገኛሉ ኃላፊነት ላይ እና ኮሚኒቲ ሊደርሺፕ ወይም የማህበረሰብ አመራርን አስመልክቶ ቀደም ሲል ከነበሩት አተያይ አኳያ አመላከቶን በምን መልክ ለውጦታል ወይም ተሞክሮን በምን መልክ አዳብሮታል ማለት ይቻላል? በዚሁ አጋጣሚ ስለ መቋጫ የሚሆን መልእክት ለማህበረሰቡ ምን ይሆናል? ለምን መጣ የሚለው አይ ቲንክ ጥሩ ጥያቄ ነው። አንዳንድ ጊዜ አላስፈላጊ ጭቅጭቁ ስንገባ ወይንም እንዲያው ኮንትሪቡት አላደረግኩም ስል ራሴን ሁልጊዜ የምጠይቀው ጥያቄ ነው። እኔ ወደዚህ የመጣሁት ከአሁን በፊት የአፍሪካን ሪሴሽን ኤንድ ሜንቶሪንግ ፕሮግራም የሚባል ፕሮግራም ላይ ሜንቶሮኝ የሰራ ነበር። ምንድን ነው የሚሰራው? አፍሪካውያን ወንድሞቻችን እስር ቤት ያሉትን ከየትኛውም የአፍሪካዊ ሀገር እስር ቤት ያሉትን ሄዶ መጠየቅ ነው። እነኛ ሰዎች የእስር ጊዜያቸውን ሊጨርሱ ተቃርበዋል። ሲወጡ አብዛኞች በጣም በሚያሳዝን ሁኔታ አፍሪካውያን የሚጠይቃቸው ሰው የለም። አንድ ወርም ታሰረ አስር ዓመትም ታሰረ ብዙዎቹ ጠያቂ የላቸው። ከዚህ አኳያ የኔ ስራ የነበረው ምንድነው ነው እሄዳለሁ። ለወንጀሉ ምናምን አይደለም የምንኖረው። ይህ ሰው ሊወጣ ነው ከእስር ቤት። ማክሲመም ሴኪሪቲ ፕሪዝን ነው ያሉት። ሲወጡ ምንድን ነው የሚያስፈልጋቸው? ሶሻል ሰፖርት ያስፈልገዋል። አንድ ሰው መቼም የሶሻል አኒማል ሲሆን፣ ሁለተኛ ስራ ያስፈልገዋል። የሚያርፍበት ቦታ ያስፈልገዋል። አንድ ሰው ትሬኒንግ ሳይኖረው አንድ ሰው ጓደኛ ወገን ሳይኖረው አንድ ሰው የሚያርፍበት ቦታ ሳይኖረው መንገድ ላይ አውጥተን ብንጥለው ይሄ ሰውዬ አንድ ነገር ብቻ ነው የሚያውቀው። ወንጀል ሰርቶ ነው እስር ቤት የገባው። ያንን ወንጀል እንደገና ሰርቶ ተመልሶ ይገባል ማለት ነው። ያን አንደኛ። ይሄ ሰው በጊዜው በጥፋት ሊሆን ይችላል አዶ ነው ፎር ሳም ሪዘን በዛ ጊዜ ያንን ወንጀል ሰርቷል። ለሰራው ወንጀል ተቀጥቷል። ከዚህ በኋላ ማገዝ አለብን። ያንን እያደረግኩ ያለው ሳይ የኢትዮጵያውያን በዚህ አኳያ አሉ እስር ቤት ኢትዮጵያውያን አሉ። ምንም የሚካሄድ የሚደበቅ ነገር አይደለም። እንደ ኢትዮጵያዊ ምንድን ነው እያደረግን ያለ ነው? በምን መልኩ ማገዝ እንችላለን? እኔም አስተማሪ ስለሆንኩ እንዴት አድርጌ ነው ላገዝ የሚችለው የሚለውን ኤክስፕሎር ሳደርግ የኢትዮጵያ ኮሚኒቲ ገብቼ መስራት እችላለሁ። ከአሁን በፊትም ተናግሮ ያለው እኔ የትሬኒንግ አለኝ። የሊደርሽፕ ቪክቶሪያ ላይ አንድ አመት የሚሆን ትሬኒንግ ወስቻለሁ። ከዛ ውጪ ሊደርሽፕ በተለያየ መልኩ የሰራሁባቸው ቦታዎች አሉ። ግን እንደዚህ አይነት ትልቅ ኃላፊነት ቦታ ላይ ሰርቼ አላውቅም። ስለዚህ ለእኔ ኤክስፔሪየንስ ነው የሚሆነው እዚህ መምጣቴ። እኔ ሁሌ አስፓይር አደርጋለሁ፣ ማድረግ የምችለውን ኮንትሪቢዩት ለማድረግ እፈልጋለሁ። ከዚህ አኳያ የኢትዮጵያ ኮሚኒቲ ያንን ኦፖርቹኒቲ ይሰጠኛል። እርግጥ ይህን የሚያክል ጊዜና የፕሬሽር ኖሯል ብዬ አላሰብኩም ነበር። በፍፁም ይህን የሚያክል ጊዜም ከገባ በኋላ ለዚህ ኮሚኒቲ አጠፋለሁ ብዬ አላሰብኩም ነበር። ምናልባት ለወደፊቱ የሚመጡ ሰዎች ናት አን ኢዚ ታስክ ግን ሪዋርዲንግ ነው እኔ ብዙ ሰርች አለው ከጀምሮ እዚህም ስራ ላይ ነው ያለሁት ግን ባይከፈለኝም አ ቲንክ ይሄ አሁን እየሰራሁት ያለው ስራ ከ ቨሪ ክሎስ ቱ ማይ ሀርት ሰው መርዳት ነው። እኛ ተረድተን ነው የሆነ ሰው ረድቶን ነው እዚህ የደረስነው። ስለዚህ ብድር እየከፈልን ነው። ከዛ በላይ ደግሞ በነፃ ነው እየሰራ ነው ያለ ነው አ ቲንክ የሊደርሺፕ አስፓይሬሽን ያላቸው ወደፊት ትልቅ ድርጅት እንዲያውም ብሎ ሀገር ለመምራት የሚያስቡ ሰዎች አይ ቲንክ ኤክሰርሳይዝ ማድረግ የሚችሉበት ትልቅ ቦታ ነው። ብዙ ችግሮች በቀን ውስጥ ይመጣሉ። ዛሬ ጠዋት ተነስቼ ምንም ነገር የምሰራው ነገር የለኝም ብሎ እዚህ ፕሬዚዳንት የሆነ ሰው ማሰብ የለበትም። ነገ ምን እንደሚመጣ እግዚአብሔር ብቻ ነው የሚያውቀው። አይ ቲንክ ከሁሉም በላይ የሚያስፈልገው ሰውን መስማት ያስፈልጋል እዚህ ፖዚሽን ላይ ያለ ሰው ጀጅ ማድረግ አያስፈልግም። ቢኮዝ ሰው በተለያየ መልኩ ሁሉንም ነገር የሚያየው በራሱ አንግል ነው። አንዳንድ ሰዎች እኔ ደሞዝ ተከፍለው የሚሰራና የእነሱን የጠየቁትን ጥያቄ ለምሳሌ ያል የድጋፍ ደብዳቤ እንዲጻፍላቸው ጠይቀው ከሆነ አርቅቄ ጽፌ ከዛ በኋላ ልነሱ ልኬላቸው እነሱ ያን ሊት አድርገው እንድመልስላቸው የሚፈልጉ ሰዎች አሉ። እና አንዳንድ ጊዜ አዲስ አፖይንት ሊያደርግ ይችላል። ግን ያው እነሱ ስላላወቁ ነው እንዴት እንደሚሰራ። እኔ በነፃ ነው የምሰራው። እነሱ ግን ስራ ቦታ አንድ ጊዜ በቃ መልሼ ደውላለሁ ስራ ላይ ነኝ ብለው ዘግተው ይሄዳሉ። ዊች ሚንስ እኔ ቁጭ ብዬ እነሱ እስከሚደውሉ መጠበቅ አለብኝ ማለት ነው። እና አንዳንድ ጊዜ ያው ፕሬሽር አለው ትንሽ ፍራስትሬት ያደረጋል። ግን ኤክስትሪም ሪዋርዲንግ ነው። እኔ እንደ ሪዋርድ ማየው ለምሳሌ ባለፈው ሴፕቴምበር ላይ የኢትዮጵያ አዲስ አመት ስናከብር የነበሩት ሕጻናቶች ፎቶግራፍ ኤቢሲ ላይም አለ፣ እኛ ፌስቡክ ላይም አለ። ያንን ፎቶግራፍ ሳየው ደክሞኝ የነበረው ድካም በቃ ለዚህ ነው እንደ ምንም ስል የነበረውን ሁሉንም ያስረሳል። ስፔሻሊ ወጣቶቹን ኢምፓወር ከማድረግ አኳያ ስለሆነ እኔ ፍላጎቴ አይ ቲንክ እስ ቬሪ ቬሪ ሪዋርዲንግ ለሚመጣ ሰው አድካሚ ነው። ችግሮቹ ምንድን ናቸው? ኮሚኒቲው ወደ ኦልሞስት አርባ ዓመት ኖሯል። አርባ ዓመት ውስጥ አርባ ዓመት ያክል እዛ ኮሚኒቲ ላይ የነበሩ ሰዎች አሉ። አዲስ ሀሳብ ለመቀበል አዲስ አመለካከት ለመቀበል ትንሽ አስቸጋሪ ነው። ሁሉንም እያልኩ አይደለም፣ ግን ባለፈው ስብሰባ ላይ እንዳየ ነው ዙም እንዴት ይደረጋል ብሎ የሚከራከር ሰው አለ። በዚህ ዘመን ላይ አፕ ያለው ሰው በዙም መግባት ይችላል፣ የሌለው ሰው ደግሞ በስልክ ደውሎ መግባት ይችላል። እኛ እስከምናቀው ድረስ እዚህ ሀገር እየኖረ ስልክ መደወል የማይችል ሰው ካለ ያ ሰው እንዴት አድርጎ ነው እዛ በአካል መምጣት የሚችለው? አንዳንዱ በጣም ኮንፊውዝ የሚያደርግ ዓላማው ምን እንደሆነ ኮምፕሌን ይሰማል። ስቶታሪ ቬሪ ቬሪ ኮንፊዝንግ እና ያ ፍራስትሬት የሚያደርግ የመጡትን ሰዎች እንደ እኔ የመጣሁት ኮ ለስራ ነው እንጂ እንደዚህ አይነት በማያስፈልግ አታካራ ውስጥ ለመግባት ነው የሚያስብል ነው። ሌላኛው ከአስር ዓመት በላይ የቆየው መተዳደሪያ ደንብ አለ። መተዳደሪያ ደንቡ ወደ ሀያ አንድ የሚሆኑ አንቀጾች አሉት። ሰው ፒክ የሚያደርገው እሱ የሚፈልገውን ብቻ ነው። ለምሳሌ አል አንዷን ብቻ ፒክ ብናደርግ አምስት ፐርሰንት ብቻ ነች የምትይዘው። ስለዚህ ዘጠና አምስት ፐርሰንቱን ዲስሪጋርድ አድርጎ አልተሰራም ብሎ ስለሚያምነው ብቻ ነው ሰውን መስቀል ላይ ለመስቀል የሚጥረው ያ አይ ቲንክ በጣም በጣም በጣም ኤክስትሪም ዲስከሬጅ ያደረጋል። አብዛኞቹም ከዚህ በፊት የነበሩ ሰዎችም እኛ እንፈልግም ብለው ለምን ወሩሮ እንደሄዱ እናያለን። እና በተቻለ መጠን ኦፕን ማይንድድ መሆን አለብን። በተቻለ መጠን ብዙ ጊዜ የቆየን ሰዎች ሊደርሽፕ ፖዚሽኑ ላይ ለቀን እንደ አድቫይዘሪ ፖዚሽን ቢኖር ሁላችንም እኛ የማንንም ኮንሰርን ካለ ሁሉንም ኮንሰርን እንሰማለን። ትንሽ የቆየው አመለካከት መቀየር አለን ሙቭ ፎርዋርድ በጣም ብዙ ሰው አዳዲስ ሰው አለ። ሀቭ ቱ ኦፕን ዘ ስፔስ እኛ ምንም የተለየ የፖለቲካ አላማ ያለንም የሚታይ ነገር እኮ ነው እየሰራን ያለ ነው። ለማንም አድቮኬሲ እየሰራን አይደለም። እኛ ሰው የፈለገውን የፖለቲካ አቋም ሊኖረው ይችላል እኮ። ሰው የፈለገውን ኦርጋናይዜሽን ውስጥ ገብቶ ሊሰራ ይችል ይሆናል። ግን እዚህ ሲመጣ አብረን የምንሰራው የታወቁ ኢቨንቶች ናቸው። እንደ ወደ ፖለቲካ እንኳን ለመቀየር በጣም የሚያስቸግሩ ወደ ምንም ነገር ሊቀየሩ ማይችሉ ኢቨንቶች ናቸው። ለምሳሌ የኢትዮጵያ ኒው ዬር ስናከብር ምንም ፖለቲካ የለውም። የዚህ ሀገር ሆነ የኢትዮጵያ ያለ ማንኛውም ሀገር እኛን በጎሪጥ የሚያየን፣ እኛ ደግሞ እዛ ያለነው ሰዎች እንደተባለው ቪዲዮ ሪኮርድ አድርገን ምንሰድ ከሟል እያንዳንዳችን እኮ ፌስቡካችን እኮ የሠራ ነው እኮ ራሳችን እኮ ነው ፖስት የምናደርገው። አንድ ሁለተኛ ራሳችንም እንደዛ ያልተገባ ኢንፍሌትድ የሆነ ኢጎ ያለን ሰዎች አለን። ዲድ ዊ ፌል ነው ያ ኤክስትሪም ዲስካሬጅ ያደርጋል። ግን እንዳልኩት የተቀጣጠለ እሳት አለ፣ ህዝባችን ይደግፈናል። አብዛኛው ሰው ያለውን እሳት እኮ ለመቀየር ይፈልጋል መቀየርም አለበት። ይሄ ያለን መተዳደሪያ ደንብ ሪቫይዝ መደረግ አለበት። ካለው ነገር ላይ መለወጥ አለብን። ልጅ ሲያድግ ያሳሳል፣ ለሌላ ሰው መስጠት ያሳሳል። ብዙ ጊዜ ደጋግሚነት ተናገረለ። ግን ወደድንም ጠላንም ያ ልጅ ከዛ ቤት ወጥቶ ይሄዳል። እኛ ማድረግ የምንችለው ምንድን ነው? በፖሊስ አሳስረን ወይንም አድማ አስነስተን ያን ልጅ ከቤቱ እንዳይወጣ ማድረግ ነው? ከውጭ ጥይት እየተኮሰን ደንግጦ እንዳይወጣ ማድረግ ነው? ወይስ ልጁ ከቤት ወጥቶ ራሱን ችሎ የሚኖርበትን መንገድ ከጎኑ ሆነን እንዲያው በጣም ሳንገፋው፣ በጣም ሳንርቅ፣ ከጎኑ ሆነን እንደዚህ ያደርግ፣ እንደዚህ አስተካክል ማለት ነው የሚሻለው። እኛ አሁን እያደረግን ያለ ነው፣ ልጁ እንዳይወጣ ጥይት እየተኮስን ያለ ነው፣ ውጭ ረብሻ እየፈጠርን ያለ ነው። ግን ልዩ አድርጎታል እኮ በቃ ዊ ካንት ስቶፕት። አሁን ስ ፋክት አንዳንድ ጊዜ ዊ ካንት ዱ ኤኒቲንግ። ያለውን መንገድ ወደፊት እንዲቀጥል ማበረታታት፣ መደገፍ ነው የሚገባው ያ ዲስከሬጅ ስለሚያደርግ ነው። እንደ ትልቅ ችግር መኔ ስለማየው ነው። ሌላኛው ሁላችንም፣ ኮሚኒቲያችን፣ ሀገራችን ለእኛ በተለይ ውጭ ለምንኖረው እድለኞችን ሁለት ሀገር አለን። ለአውስትራሊያ እድገት እንመኛለን፣ እንሰራለን። ለኢትዮጵያ እድገት እንመኛለን፣ መስራት የምንችለው ማገዝ የምንችለው ከፖለቲካ ውጪ የሆኑ ነገሮች ካሉ እንሰራለን ለምሳሌ አይደል እኛ አሁን ኮንታክት የፈጠርንባቸው የደኒሽ ሪፊውጅ ካውንስል የሚባል አለ ብዙ ከስደት ጋር የተያያዙ ብዙ ነገር ይሰራሉ ኢትዮጵያ ውስጥ በተደረጉ ጦርነቶች ብዙ ህጻናት ያለ ውላጅ ቀርተዋል እነሱን ወደዚህ ሀገር ባዶሽ የምናመጣባቸው መንገዶች እየተነጋገርን ነው በማንኛውም መልኩ ችግር ሲፈጠር ኢትዮጵያ ውስጥ እዚህ ለምናውቃቸው ኢንፍሉዌንስ ማድረግ ለሚችሉ ኦርጋናይዜሽኖች በሰላምዊ ሰልፍ ባይሆንም ኤምፒዎች እናነጋግራለን፣ አቋም እንዲይዙ እናደርጋለን። ያንን ነው ማድረግ የምንችለው እንጂ በዓለም ላይ ያለውን የሰብአዊ መብት ጥሰት እየዞርን መፍታት አንችልም። እግዚአብሔር ስጥልኝ። ካሳሁን፣ ለሁላችንም ካሻ፣ አንተም ከስራ ባልደረቦች ጋር እግዚአብሔር ስጥልኝ። አመሰግናለሁ። ዶክተር ተስፋዬ ይግዛው የኢትዮጵያውያን ማህበረሰብ ማህበር በቪክቶሪያ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። በቀጣዩም የማህበረሰቡን እና ማኅበሩን አንኳር ጉዳዮች አንስቶ በውይይት መድረካችን በርካታ ሰዎች የሚሳተፉበት አንድ ውይይት እናዘጋጃለን። ይህንኑ ማህበሩን በለጠ ስኬት ለማብቃት ምን መደረግ አለበት በሚል ዙሪያ። እስከዛው በድጋሚ ምስጋናችን ይድረስ። አመሰግናለሁ። ካሳውን፣ አሁን ያልከውንም የውይይት መድረክ ላይ ለመሳተፍ ፈቃደኞች ነን። የተነሱ ያሉ ችግሮችም በመነጋገር በውይይት ለመፍታት ከዛው ውጭ ሌላ ምንም አማራጭ እንደሌለን እናምናለን። እግዚአብሔር ፍለኛ አመሰግናለሁ። ከማህበረሰብ okay, ለማህበረሰብ